የአድማጮች ማህደር። የተከበራችሁ የአድማጮች ማህደር ተከታታዮች የላካችኋቸው በርካታ መልክቶች ደርሰውናል። ከነዚህ መካከል የዘውትር ተከታታያችን እንደሆኑ ከአዲስ አበባ የገለጹልን የአንዳርጌ አርጌ ሞሲሳ ደብዳቤ አንዱ ነው። ባለፈው ለውድድር የላኳት ደብዳቤ ዘግይታ ነው የደረሰን በማለት ስሜን ጠቅሳችሁ አስታውቃችሁኛል። የሚገርመው የእናንተ ፕሮግራም አያመልጠኝም። ከልጅነት ጀምሮ አድማጭ ነኝ። የምሰራው በኢትዮጵያ ፖስታ አገልግሎት ዋናው መስሪያ ቤት ነው። ሰጥናችሁ ማለትም 5676 ውስጥ የማስገባት ሁሉ እድሉ አለኝ ፖስታዎቻችሁ በወቅቱ የማይሰበሰቡ ስለሆነ ምንም እጣ ቢሆን እድሉ እንዲያመልጠኝ አድርጓል እባካችሁ በወቅቱ እንዲሰበሰቡ ና እንዲደርሳችሁ አሳስቡልኝ በማለት ለቀረበው አዲስ የውድድር ጥያቄ ምላሽ ሰጥተዋል የተከበሩ የዝግጅታችን ተከታታይ ደብዳቤው አሁን በሰዓቱ መድረሱን ልንገልጽልዎ እንወዳለን በሚያዝያ ወር በሚወጣ ወጣ ተሸላሚ እንዲሆኑ መልካም እድል እንመኛለን አቶ ጌታቸው ከበደ ከኢሊባቦር ዞን ከአልጌ ከተማ የከበረ ሰላምታ ከቀረቡ በኋላ ይችን ደብዳቤ ስጽፍላችሁ የመጀመሪያ ቢሆንም ከ1970 ዓ ም ጀምሬ ከወጣትነት እስከ ጎልማሳነቴ እነሆ እስከ ዛሬ የዘውትር አድማጫችሁ ነኝ። እኔም እስከ ዛሬ ድረስ ፕሮግራማችሁን ስከታተል፣ ፕሮግራማችሁ አስተማሪ፣ ወቅታዊና እጅግም ለጠቅላላ እውቀትም የሚጠቅም ነው። እኔም በሙያዬ የጤና ባለሙያ ስሆን ምናልባትም በጀርመን ሀገር የሚኖሩ ኢትዮጵያውያንን የጤና ባለሙያዎች ተሞክሩ ብታቀርቡልን፣ ሌላው ደግሞ ፕሮግራማቸውን ወደ ሕዝብ ለማድረስ ይቻላችሁ ዘንድ የኦሮምኛ ፕሮግራም ብትከፍቱ ወይም ብታሰቡበት ምን ይመስላችኋል? ምክንያቱም የኦሮምኛ ቋንቋ ብዙ ሕዝብ የሚጠቀምበት ይመስለኛል። በተረፈ በሌላ ደብዳቤ እስከምንገናኝ ይችን በአየር ላይ ብታውሏትስ? ብለዋል አቶ ጌታቸው ከበደ። የተገበሩ አድማጫችን፣ ከዚህ ቀደምም ተመሳሳይ ሀሳቦች ከሌሎች አድማጮቻችን ተሰንዝረው ነበር። ለጊዜው ዶቼ ቬለ አዲስ የቋንቋ ስርጭት የመጀመር ሀሳብ የለውም። በተሳትፎ ይቀጥሉ። ላቀረቡት ሀሳብ እናመሰግናለን። ሌላው ደብዳቤ የደረሰን ከምስራቅ ሀረርጌ አሰበተፈሪ ከተማ ነው። አንድ ሆዴን የሚበላኝና አእምሮዬን የሚያስጨንቀው ነገር አለ ይላሉ ጸሐፊው አስር አለቃ ደረሰ አበበ። ይህም ከጀርመን ድምጽ የአማርኛ ፕሮግራም ትንታኔዎች ውስጥ ሸዋዬ ለገሰ በሚባልበት ጊዜ ልቤ ይደናገጣል። የለገሰ ተፈራ ልጅ ነች ወይ? እኛ የምንጠራው ሻምበል ለገሰ ተፈራ ብለን ነው። ስለዚህ ሸዋዬ ለገሰ ተፈራ ከሆነች ወይም ካልሆነችም አለመሆኗን እንድታሳውቀን በትህትና እጠይቃለው ይላል ደብዳቤያቸው፣ አስር አለቃ ደረሰ አበበ። ጥያቄውን ለባልደረባዬ ሸዋዬ ለገሰ አቅርቤ ላታለው። ሸዋዬ የሻምበል ለገሰ ተፈራ ልጅ ነሽ ወይ ሲሉ የአሰበ ተፈሪ ከተማ ነዋሪ የሆኑት አስር አለቃ ደረሰ አበበ ጠይቀዋል። ምላሽሽ ምንድን ነው? በጣም አመሰግናለሁ ልደት። በመጀመሪያ አድምጠው ስሜን ከናባት ያውቆ መጠየቃቸው ራሱ አንድ ነገር ነው ግን ደግሞ በአጋጣሚ እኔ እሳቸው የሚሏቸው ሻምበል ለገሰ ተፈራ ልጅ አይደለሁም። ያው እንግዲህ ኢትዮጵያዊ ስለሆን የሁሉም ልጅ ነኝ አይደለም እንዴ? የእሳቸው ልጅም ባልሆን ሁሌም ቤታቸው ድምጼን ስለሚሰሙ እንደ ልጃቸው ቢያዩኝ ደስ ይለኛል። በዚህ አጋጣሚ ደግሞ ልደት ሌላው ልነግርሽ የምፈልገው ከዚህ በፊትም አንድ የታዋቂ የኦሮምኛ ሙዚቃ ተጫዋች ለገሰ የተባሉ ልጄ ጀርመን ሀገር አለች ስላሏቸው ሁሉ ሰው እኔ የእሳቸው ልጅ መስያቸው ነበር። እንግዲህ የአባቴ ስም እንደሆነ የሚያደናግረው፣ እኔ ሸዋዬ ለገሰ አበበ ነኝ። አባቴ ለገሰ አበበ ነው። እሺ፣ እንግዲህ የአሰበ ተፈሪው አድማጫችን ጥያቄው ከራሷ ከሸዋዬ ለገሰ ተመልሰው ለወታል። አሁን አንድ ሙዚቃ እንጋብዝ yeah ወደ ቀጣዩ መልእክት ስናልፍ ከሻሸመኔ የደረሰን ደብዳቤ ነው። የዘውትር አድማጫችሁና ተሳታፊያችሁ ባቲ ቦሮ ነኝ። በአድማጮች ማህደር የሚያደንቋቸው ተሳታፊዎች ይገርሙኛል። የምታቀርቧቸው ዜና መጽሔቶች ለኢትዮጵያውያን የሚሆኑ አይደሉም። ለምሳሌ የመካከለኛው አፍሪካ ሪፐብሊክ፣ የሩዋንዳ የመካከለኛው ምስራቅ ተሻኳጅ የበለጸጉ አገሮችን ጉዳይ በዜና ብቻ ብናውቃቸው በቂ ነው። እኛ ብዙኃን ጭቁን ኢትዮጵያውያን የሀገራችንን ሁኔታ ማወቅ የጠማን ዜጎች ነን። ስለሆነም ድርጅታችሁ የአማርኛ ቋንቋ ክፍል ከከፈተ አይቀር ችግራችንን እንዲረዳልን አሳስቡልን ይላሉ ባቲ ቦሩ ከሻሸመኔ የሻሸመኔው አድማጫችን ዶቼፍለ የአለም አቀፍ ጣቢያ እንደመሆኑ አለም አቀፋዊ ክስተቶች ላይ ይዘግባል የአማርኛው ቋንቋ ክፍል የሚያሰራጨው በቀዳሚነት ወደ ኢትዮጵያ በመሆኑም በዋናነት በኢትዮጵያ ርዕሰ ጉዳዮች ላይ ያተኩራል በመቀጠልም አጎራባች ሀገራትና አህጉራዊ ጉዳዮች ላይ ትኩረት ይሰጣል ተማሪ ጠቢብ ሰለሞን እንዲሁ ከሻሸመኔ በላከለን ደብዳቤ በጥቅምት ወር በወጣው የውድድር ጥያቄ በጣም አሸናፊ መሆኔ በሬዲዮ ተዋውቆ፣ በሚያሳዝን ሁኔታ ግን እስካሁን ሽልማቴ አልደረሰኝም ሲል ጽፎልናል። ሽልማቱ ፖስታው ላይ በተቀመጠው አድራሻ መላኩንና ተመላሽም እንዳልሆነ ነው ለጊዜው ከሚመለከተው ክፍል ያገኘነው መረጃ። ከክብረ መንግስት ከተማ ሻምበል አውላቸው ደጉ የተባሉ አድማጭ እንዲሁ ደብዳቤ ልከዋል። ሀይዶች የበሎች እንደምንከርማቸዋል እኔ ከተወዳጁና ከተናፋቂ የሬዲዮ ጣቢያችሁ ጋር አብሬያችሁ ነኝ። ከጥቂት ወራቶች ወዲህ ግን ከአንድ እስከ ሶስት ጊዜ በፖስታ ቤት በኩል ደብዳቤዎች ብልክም ደብዳቤዎቹን የበላው ጅብ አልጮህ ብሎኛል። እስቲ አያጅቦ ተሰማኝ እንደው ብላችሁ ድምጻችሁን አሰሙልኝና ያው እንደ ቀድሞ ዘግይቶ እንኳን በሚደርሷቸው ደብዳቤዎቼ ለመገናኘት ያብቃን እያልኩኝ ለዛሬው በዚሁ የምሰናበታችሁ የምንጊዜውም አድማጫችሁና አድናቂያችሁ የጥንት የጠዋቱ የክብረ መንግስቱ ሻምበል አውላቸው ደጉ ነኝ ይሉና በዚህ አጋጣሚ ለጠፉት ደብዳቤዎች ማስታወሻ ይሆነን ዘንድ የአርቲስት ዶክተር ጥላሁን ገሰሰን በሐሰት ለሸጧት እውነትን ባፋቸው የቁም ነገር አምላክ ይቅር ይበላቸው የሚለውን ዘፈን የሬዲዮ ጣቢያቸውን ለሚከታተሉ በሙሉ አስደምጡልኝ ይላሉ ሻምበል አውላቸው ደጉ የክብረ መንግስቱ አድማጫችን። ደብዳቤውን የበላው ጅብ የጮኸ ይመስላል፣ በየካቲት ወር የላኩት ደብዳቤ መድረሱን በዚሁ አጋጣሚ ልንገልጽልሆን እንወዳለን። የሙዚቃ ምርጫው ርዕስ የትኛው እንደሆነ ልንደርስበት አልቻለም። ስለሆነም እውነት ለመናገር የሚለውን የአርቲስት ዶክተር ጥላሁን ገሰሰን ሙዚቃ መርጠን ልዎታል። የሙዚቃ ምርጫ ያላችሁ አድማጮቻችን ስትልኩልን የሙዚቃውን ርዕስ ጨምራችሁ ብትጽፉልን በሙዚቃ ማህደራችን ፍለጋውን ያቃልልልናል። 怎么了 እንዲሁም ደግሞ በዋትሳፕ ከደረሱን መልእክቶች የተወሰኑትን እናሰማችሁ። ሃይዶች የፈለዎች ሰላም ናችሁ። የምትጽፉልን መረጃዎች ደርሰውኛል። እኔ ከበፊት ጀምሮ የእናንተን ዜና በደንብ እከታተላለሁና አሁን ደግሞ በእጄ ላይ ባለ ስልክ ዜናን በመከታተሌ በጣም ደስተኛ ነኝ። ምንጊዜም ሰላም ለእናንተ ከመርሳ ወሎ ይላል መልእክቱ። ሌላው ከኢትዮጵያ የደረሰን መልእክት ሀይዶች የበለ እንደምናችሁ። እኔ የ30 ዓመት ወጣት ስሆን ላለፉት 16 ዓመታት የጣቢያችሁ ደንበኛ ነኝ። ነገር ግን ለ16 ዓመት አብራኝ የቆየች ራዲዮዌ በመሰበሯ ባለፉት ስድስት ወራት ፕሮግራማችሁን አልተከታተልኩም ነበር። ያው መምህር ስለሆንክ ኢትዮጵያ ውስጥ በመምህር ደሞዝ ሬዲዮ ለመግዛት ብዙ ማሰብ ይጠይቃል። አሁን ግን ይህን የመረጃ መረብ በማግኘቴ ችግሬ ተቃሎልኛል ይላል መልእክቱ። ለደንበኝነቱ እናመሰግናለን። ሌላው መልእክት ሰላም ዶቼ ቬለዎች፣ እኔ የብዙ ዓመት ደንበኛችሁ ነኝ። በጣም ትመቹኛላችሁ፣ ግን ትንሽ ቅሬታ አለኝ። እናንተ ለምን ስለ አባይ አታወሩም? ከምን እንደደረሰ የምናውቅበት ምንም መረጃ የለንም። ወይስ እናንተ አይመለከታችሁም? አባይ ማለት የኢትዮጵያን ቁጭት ነው። እባካችሁ መልሳችሁን በጉጉት እጠብቃለሁ። ደህና ሰንብቱ ይላል መልእክቱ። የተከበሩ አድማጭ፣ ስለ አባይ አዲስ መረጃ ከደረሰን ከመዘገብ ወደ ኋላ አንልም። ፍላጎትዎን ስላሳወቁን እናመሰግናለን። ስላለው ወቅታዊ ሁኔታ ተከታትለን እናሳውቅዎታለን። አምሃሪክ አት ዲደብሊው ዶትኮም ላይ ከደረሰን መልእክት መካከል ደግሞ የዘውትር አድማጫችሁ ነኝ ያሉት አቶ ፈለቀ ገበያው በአጠቃላይ የዶችቪለ አማርኛ ሬዲዮ ፕሮግራም ከሃያ አንደኛው ክፍለ ዘመን ጋር አብሮ የሚሄድና ለኔ በአንደኛ ደረጃ ተመራጭ ሆኖ አግኝቼዋለሁ። ስለዚህ በድሬዳዋ ሰዎች አባባል ይመቻችሁ ካሉ በኋላ በአዲስ አበባ ከተማ ተግባራዊ መደረግ የጀመረውን የመንግስት ትራፊክ መቆጣጠሪያ ደንብ በመቃወም የአዲስ አበባ ታክሲ አሽከርካሪዎች የስራ ማቆም አድማ ማድረጋቸውን ዶችቪልን ጨምሮ በተለያዩ የዜና ማሰራጫዎች ተዘግቧል። በእርግጥ ደንቡ አንዳንድ ክፍተት ሊኖረው ይችላል። ይህንንም ክፍተት ለማስተካከል መንግስት ደንቡ ተግባራዊ የሚሆንበትን ጊዜ በሶስት ወራት ማራዘሙን ነው የሰማ ነው። እዚህ ላይ ግን ትልቁ ቁም ነገር አሽከርካሪዎች ደንቡን ተላልፎ ማሽከርከር መንጃ ፈቃድንም ሊያስነጠቅ እንደሚችል ከምንም ጊዜ በላይ አሁን ተገንዝበዋል። ይህ መልእክት ለአሽከርካሪዎች መድረሱ አሜን ያሰኛል። ይህ ደንብ እኮ በጣም ዘግይቶ ብዙ ሰዎች ከሞቱ ከተጎዱና ብዙ ንብረት ከወደመ በኋላ የወጣ ነው በማለት አቶ ፈለቀ ይቀጥላሉ። በተለያዩ ጊዜያቶች በዶቼቬለ አማርኛ ሬዲዮ እና በአድማጮቻችሁ ተሳታፊነት በኢትዮጵያ እየደረሰ ስላለው አሰቃቂ የመኪና አደጋ መዘገባችሁ ይታወሳል። ይሄው ከወጣ አምስት ዓመት የሞላው ደንብ መተግበር ጀመረ። የዶቼቬለ የአማርኛ ሬዲዮ ለዚህ ደንብ ተፋጥኖ መተግበር የእናንተም ተሳትፎ አለበት ብዬ ስለማመን እንኳን ደስ ያላችሁ ጥረታችሁ ውጤት አሳይቷልና በርቱ ይህ አሁን የወጣው ደንብ የመኪና አደጋን ለመቀነስ ከሚያስፈልጉት ነገሮች አንዱ ነው ገና ብዙ መሰራት ያለበት ስራ አለ አሽከርካሪዎችና መንገደኞችን ማስተማር የትራፊክ ምልክቶችና ማስጠንቀቂያዎችን በተገቢው ቦታ መትከል ሌላም ሌላም በዚህ አጋጣሚ አንድ ነገር መጠየቅ እፈልጋለሁ ይኸውም ምነው አርቲስቶቻችን በመኪና አደጋ ብዙ ሰው ሲያልቅ ዝም አሉ? የኤድስ በሽታ ብዙ ህይወት በቀጠፈ ጊዜ በሀገሪቱ ውስጥ ታዋቂ የሆኑት አርቲስቶች የተሳተፉበት መላበሉ የሚለው ዝማሪያቸው በህዝቡ አመለካከት ላይ ትልቅ ለውጥ አምጥቷል። ለዚህ ህስ ከኤድስ ባላነሰ ህዝባችንን እየጨረሰ ስላለው የመኪና አደጋ ለምን አይዘመርበትም? እባካችሁ ዶቼቬሌዎች አርቲስቶቻችን የመኪና አደጋን ለመቀነስ ሙያዊ ተሳትፏቸውን እንዲያደርጉ አሳስቡልን ይላሉ፣ አቶ ፈለቀ ገበያው በኢሜይል አሁን ደግሞ 0049284292 1649 ላይ በመደወል መልእክት ከተውልን አድማጮች መካከል የተወሰኑትን እናስደምጣችሁ። የኢትዮጵያ ሕዝብ ወደ አረብ ሀገር ለምን ይመጣል? እኛ እየተሰቃየን ያለ ነው። አውጡን ወደ ኮዌት አይስሌዱ የኢትዮጵያ ሕዝቦች ሰላም ጤና ያስጥልኝ። የጀርመን የጀመን ድምጽ ዶይቼ ቬለ ፕሮግራም አዘጋጆች፣ በፕሮግራማችሁ ላይ ዘወትር ተሳታፊ የሆኑ ሁለት አድማጮችን የማድነቅ እድሉን ከሰጣችሁኝ አድናቆቴን ልገልጽ እፈልጋለሁ። እነሱም የሀረሩን ውቤ ታሪኩንና የፍቼውን ተፈሪ መኮንን ብዙ ነህን። በመጀመሪያ ደረጃ፣ አቶ ውቤ ታሪኩ ፖለቲካዊ ሁኔታ ታሪክና ነባራዊ ሁኔታ እያጣቀሱ የሚጽፏቸው ሀሳቦች በአሁኑ ወቅት ዓለም ምን ሁኔታ ላይ እንዳለች፣ ዓለምን በበላይነት እየመሩ ያሉ ፖለቲከኞች የየራሳቸውን ርዕዮት ለማራመድ ሲሉ ዓለማችንን ቁም ስቅል እያሳያት መሆኑን ፍንትው አድርገው በጽሁፋቸው መግለጻቸው ለአቶ ቤታሪኩ ያለኝን አክብሮት መግለጽ እፈልጋለሁ። በመሆኑም ፖለቲከኞቻችን ከዚህ ሀሳብ ተነስተው የቆሙበት ሜዳ የሚጎረብጥ ነው ወይስ የተደላደለ ብለው ራሳቸውን ዞር ብለው ያያሉ ብዬ አስባለሁ። በሁለተኛ ደረጃ አቶ ተፈሪ መኮንን ብዙ ነህም እንደ ቀደሙ የጎንደሯ አበቄለሽ ጠጅ ባህላችን የተበረዘ መሆኑን የሰማ ያለህ እያሉ ሞት ቦታቸው ሊያስመሰግናቸው ይገባል። እርግጥ አቶ ተፈሪ እንዳሉት በአሁንኑ ሰዓት ያለባበስ ባህላችን፣ ያነጋገር ባህላችን፣ የመረዳዳት ባህላችን፣ አብሮ የመኖር ባህላችን፣ የጨዋነት ባህላችን ጠፍቶ አንዱ አንዱን አጥፍቶ የበላይ ለመሆን ሲሽቀዳደም እና የአክሱም ሐውልትን በጥበባቸው የተከሉ የፋሲልና የላሊበላን ግንብ ያነጹ የሐረሩን ጀጎል በጥበብ ያቆሙ ቀደምት አባቶቻችን ቀና ብለው ቢያዩ ለካ ለምዬ ኢትዮጵያ ደማችንን በዱር በገደሉ ያፈሰስ ነው ለዚህ ነው ብለው እንደሚወቅሱን ጥንጣት አልጠራጠርም። ለማንኛውም ለክርስቲያኑም ለሙስሊሙም ፈጣሪያችን ልቦና ይስጠን እያልኩ አቶ ቤት አሪኩና አቶ ተፈሪ መኮንን አንድ ነገር ጠቆም አድርጌ ላልፍ እፈልጋለሁ። እነዚህ አድማጭን የሚኮረኩሩ ጽሁፎችን በማሰባሰብ ለህትመት የሚያበቁበት መንገድ ቢያመቻችው መልካም ነው እላለሁ። አበቃው። ቸርን ሰንብት። የአቶ ቤት አሪኩ የማድረግ አቻነኝ። ከሶማሊያ ጤና ይስጥልኝ። እንደምን አላችሁ? እኔ አቶ ፍሬሰና ይከበደ ይባላለሁ የምኖረው እንግሊዝ ሀገር ነው። ጥያቄም እንድትረዱኝ የምንፈልገው ኢትዮጵያ ባህር ኃይል ውስጥ አገልግያለሁ ለአስራ ስምንት ዓመት። የሺጥለ ኃይሉ የሚባል የኢትዮጵያ ባህር ኃይል ሙዚቀኛ ነበረ። በአንድ ወቅት ጌታቸው ደስታ ቀድሞ ጋዜጠኛ አዲስ አበባ ሳለሁ የእሱን አንድ ዘፈን ብቻ ነው ያሳተመው። በዩትዩብም በጉግልም የሺጥለ ኃይሉ ስሙ የለም ደራሲውም ጌታቸው በርሄ ሊዲንግ ሲማን ጌታቸው በርሄ ይባላል። ሁለቱም ዘፋኙም ገጣሚውም ጦርነቱ ላይ ነው የሞቱት የምጽዋ አስራ ዘጠኝ መቶ ዘጠና ዓመተ ምህረት ማለት ነው። እና እንደው ባካችሁ እነዚህ የሽጥለ ኃይሉ ዘፈን ከኢትዮጵያ ባህር ኃይል ትዝታ አይቀሬን አንዱ ነው። እና እኔ ለመግዛትም ያህል እፈልገዋለሁ ቢቻል፣ እንደው ወይ ደግሞ ዩቲዩብ ወይ ጉግል ላይ ብትለቁልን በጣም ደስ ይለኛል። እግዚአብሔር ይስጥልኝ። ፍሬሰናይ ከበደ ከኢንግላንድ ሊድ የባህር ኃይል ሙዚቀኛ የሺ ጥላ ኃይሉን ሙዚቃ እንደሚፈልጉ የገለጹልን ፍሬሰናይ ከበደ ሙዚቃውን ልንጋብዞ ሞክረን ነበር፣ ነገር ግን በድምፅ ማህደራችን አላገኘ ነው። ሌላው የድምፅ መልእክት የተውልን አድማጫችን ከሶማሊያ ለኢትዮጵያ ነጻነት ሲሉ በዘርና በሃይማኖት ሳይከፋፈሉ ከተለያዩ የሀገራችን ክፍሎች አድዋ ድረስ ለዘመቱና ጠላትን ላሸነፉ ጀግኖች መታሰቢያ እንዲሆን ፋኖ ፋኖ የምትለዋን ሙዚቃ ጋብዙልኝ ሲሉም መልእክት በድምፅ አስቀምጠዋል። ግብዣው ይከተላል። ከዛም አንድ የአፋልጉ መልእክት አለን። Fano, fano, fano, fano, fano, fano, Tek fano, fano, fano, fano, fano, fano, fano, fano, fano, fano, fano, fano, ተው ለነፋስ አንጎሎንጎሎ አንጎሎንጎሎ እንደ ቆላ ወፍ እንደ ግሪሳ እንደ ቆላ ወፍ እንደ ግሪሳ ያረፈው ልቤ ደሙ ተነሳ ደሙ ተነሳ ፋኖ ፋኖ Fân-ı fân-ı Grar teli to Demay-ı lat-ı Kur-u tarş-ı De-u-hat-ı fân ı M-ni-ah-ı-li-re-ka እባዬ ይመታል ልም ያለው ጫካ ልም ያለው ዱር ሲነጋገር ያድራል ከሙዜሩ ጋር ከሙዜሩ ጋር እንኳን ባለ እንጀራ ልባ ይታመናል። ፋኖ ፋኖ ፋኖ ፋኖ ፋኖ ፋኖ አገሩ ገባ ሳይሰናበት ያ ጀግና ወታደር ሰው ማያረገኝ ሰው ማያረገኝ ፋኖ ፋኖ ፋኖ ፋኖ እበላው በርጨቃ ልኳንዳው ምን ሆኖ የልቤ አስታማሚ Nafando, nafando, አሁን በድምጽ የደረሰን የአፋርጉኝ መልእክት ይቀጥላል። ጀማል ይባላለሁኝ የተወለድኩት ሀሰብ ራስ አገዝ ውስጥ ነው በአስራ ዘጠኝ ሰማንያ ሶስት አካባቢ እናቴ ከዛ ገና አርባ ቀን ሳይሞላኝ ይመታለች የአባቴን ስም ድነገር ስላልቻለች የምትኖረው ከአክስቷ ጋር ከአንሻ ሰይድ እና ከ ባለቤቷ ከአለባቸው አለባቸው እንደዚሁም ከልጆቿ ከአልማዝ አለባቸው፣ ከዘሪቱ አለባቸው፣ ከመንግስቱ አለባቸው ጋር ነበረ። አክስቷ ከአባቴ ጋር እንድትገናኝ ፈቃደኛ ስላልሆነች ገና በአርባ ቀን ነበር ይዛኝ የመጣችው። እናቴ የአባቴን ስም ልነግረኝ ስላልቻለች የጓደኛውን ስም የነገረችን፣ የጓደኛው ስም ደምሰው በየነ ይባላል። ኮምቦልቻ በርበሬ ወንዝ አካባቢ ይኖር ነበረ፣ ጣውላ ቤት ነበረው። አሁን አዲስ አበባ እንደሚኖር ያው የሆነ ወሬ ፍንጫ አለኝና ደምሰው በየነን የሚያውቅና አባቴን የምታውቅ አበበች የምትባል ሆቴል የነበራት ራስ አገዝ ውስጥ እንደ ሆቴል ነገር የነበራት ሴትዮ አሁን አዲስ አበባ እንደምትኖር ነግረውኛል። እና አበበችንና ደምሰው በየነን የሚያውቅ ካለ በስልክ ቁጥር ዜሮ ዘጠኝ ሀያ ስምንት ሰላሳ አምስት አርባ ሁለት ዜሮ ስድስት ደውለው እንዲነግሩ በፈጣሪ ስም እማጸናለሁ። እንግዲህ አድማጮች፣ የዛሬው የአድማጮች ማህደር ዝግጅት በዚሁ ይጠናቀቃል። ልደት አበበ ነኝ። መልካም ሳምንት።